i ፖለቲከኞች በፍትህ ስርዓት ውስጥ ጣልቃ ለመግባት የሚያደርጉት ሙከራ በመጪው ወር ምርጫ ወቅት በሀገሪቱ አለመረጋጋት እንዲፈጠር ሊያደርግ ይችላል ሲል የኬንያ የሕግ ማህበረሰብ አስጠንቅቋል። ፕሬዝደንቱን ኡሁሩ ኬንያታን ጨምሮ የገዢው ጁቢሊ ፓርቲ እጩ ተወዳዳሪዎች ፍርድ ቤቶች ለተቃዋሚዎች ያዳላሉ ሲሉ ይከሳሉ። መሐመድ ዩሱፍ ከናይሮቢ ለአሜሪካ ድምጽ ያጠናቀረው ዘገባ አለ። ሰሎሞን ክፍሌ ለምሽቱ ዲሞክራሲ በተግባር ፕሮግራም ይዞታል። አንዳንድ ፖለቲከኞች ከሐምሌው የኬንያ ምርጫ በፊት እያቀረቡ ያሉት ጥያቄ ፍርድ ቤቶች ምን ያህል ነፃ ናቸው የሚል ነው። የኬንያ የሕግ ማኅበረሰብ ፕሬዝደንት አይዛክ ኦኬሮ በፍርድ ቤቶቹ አሰራር ጣልቃ መግባት መቆም አለበት ይላሉ። ፍርድ ቤቶቹ ከዚህ ቀደም በሰጧቸው አንዳንድ ብይኖች ሳቢያ ጥቃት ደርሶባቸዋል። ይህን ዓይነቱ በዳኞች ላይ የሚፈጸም ጥቃት የምርጫውን ተአማኝነትና የሕግና ሥርዓቱን ይጎዳል። በሀገሪቱ ሕግና ሥርዓት መከበሩን ለማረጋገጥ ጥብቅ እርምጃ ሲወሰድባቸው ብቻ ነው ግርግርና ትርምስ የሚወገደው። ዜጎች በሙሉ የፍትሕ ተቋማቱን ነጻነትና አንድነት ማስከበራቸው እጅግ በጣም ጠቃሚ ነው። የኬንያ ከፍተኛው ፍርድ ቤት ባለፈው አርብ በሰጠው ብይን ገለልተኛው የምርጫና ድንበር ኮሚሽን የድምፅ መስጫ ካርዶችን እንደገና ለማሳተም የጨረታ ማስታወቂያ ማውጣት አይቻልም ሲል አግዷል። ፍርድ ቤቱ ከዚህ ውሳኔ የደረሰው ሂደቱ ሕዝብ ያልተሳተፈበትና አንዳንድ ጉድለቶች የታዩበት በመሆኑ ነው ሲል አስረድቷል። ቀደም ሲልም የምርጫ ኮሚሽኑ ሌላ ጉዳይ ውድቅ ተደርጎበታል። ያም ዋናው የተቃዋሚዎች ጥምረት የፕሬዝደንታዊ ምርጫውን ውጤት ማሳወቅን በተመለከተ ያቀረበው ጥሪ ነው። በዚህ ላይ ፍርድ ቤቱ የሰጠው ብይን በምርጫ ጣቢያዎች ደረጃ የሚሰጠው ውጤት የመጨረሻው ይሆናል የሚለው ነው። የምርጫ ኮሚሽኑ የሚፈልገው ማዕከላዊ አሰራርን ተከትሎ ውጤቶች ከየአካባቢው ከተሰበሰቡ በኋላ በብሔራዊ ደረጃ ይፋ እንዲደረግ ነው። እነዚህ በከፍተኛው ፍርድ ቤት በተከታታይ የተሰጡ ብይኖች ገዢውን የጁብሊ ፓርቲ አስቈጥተዋል። ለዚህም ነው ፍርድ ቤቶቹ ከተቃዋሚዎች ጋር እየሠሩና በምርጫ ኮሚሽኑ ሥራ ውስጥ ጣልቃ እየገቡ ናቸው ሲል ክስ ያቀረበው። ፕሬዝደንት ኡሁሩ ኬንያታም ጉዳዩን ባሳለፍነው እሁድ የምረጡን ዘመቻቸው ላይ አንስተውታል። ሚሚ ናታቀ ኒዋምቢ ወኘ ኮቲ ቱሜዋ ሄሽሙ ላኪኒ ሙስፊክሪዬ ሄሽማ ፕሬዝደንት ኡሁሩ ኬንያታ በስዋሂሊ ቋንቋ ያሉት፣ ለፍትሕ አካላቱ ልነግራቸው የምፈልገው አክብረናችኋል፣ ከበሬታችንን ግን ከፍርሃት የመጣ ነው ብላችሁ አታስቡ ነው። ተቃዋሚዎቻችን ፍርድ ቤቱን ተጠቅመው የምርጫ ኮሚሽኑን ሲያስፈራሩ ማየት ፈጽሞ የማንቀበለው ጉዳይ ነው ሲሉም አክለዋል። ተቃዋሚዎች ያን የሚያደርጉት የጓሮውን በር በመጠቀም አሸንፈው ሥልጣን የሚይዙ መስሏቸው ነው በማለትም ኡሁሩ ኬንያታ ለደጋፊዎቻቸው አስረድተዋል። ያ ፈጽሞ ሊሆን አይችልም ሲሉም አስገንዝበዋል። ፕሬዝደንት ኡሁሩ ኬንያታ ባለፈው እሁድ የምርጫ ዘመቻቸውን ያካሄዱት በስምጥ ሸለቆ አካባቢ ነው። አካባቢው እንደ አውሮፓውያን ዘመን አቆጣጠር በ2007 እና በ2008 የተካሄዱ ምርጫዎችን ውጤት ተከትለው በተቀሰቀሱ ዓመጾች እጅግ የከበደው ግጭት የተካሄደበት መሆኑ ይታወሳል። በአጠቃላይ በብሔራዊ ደረጃ የምርጫ ውጤቶችን በመቃወም በደረሱ ግጭቶች ከአንድ ሺህ በላይ ሰዎች ተገለዋል። ዋናው ዳኛ ዴቪድ ማራጋ ባለፈው እሁድ መግለጫ አውጥተው ፕሬዚደንት ኡሁሩ ኬንያታ በምርጫ ዘመቻቸው ወቅት ያደረጉትን ንግግር አሳሳቢና ሕዝቡ ፍርድ ቤቶች ላይ ያለውን አመኔታ የሚሸረሽር ነው ብለዋል። የገዢው ፓርቲ ቃል አቀባይ ለዚህ በዋናው ዳኛ ለቀረበ ክስ መልስ እንዲሰጡ ለተደረገላቸው ጥሪዎች ፈቃደኛ ሳይሆን ቀርተዋል። ሴናተር ሙቱላ ኪሎንዞ ጁኒየር ጠበቃና የተቃዋሚ ፓርቲው አባል ናቸው። የምርጫ ዘመቻ የሚካሄድባቸው ስፍራዎች በፍርድ ቤቶች የተሰጡ ብይኖችን ለመቃወሚያ ትክክለኛ ቦታዎች አይደሉም ይላሉ። ችግር አለን ብለው ካሰቡ ያን ጉዳይ በጽሑፍ ማቅረብ ነበረባቸው። ያን ካደረጉ በኋላ ባቀረቡት መከራከሪያ መሠረት የፍርድ ቤቶቹን ብይን ማጥቃት ትችላለህ። ነገር ግን በክርክሩ ለመሳተፍ ፈቃደኛ ሳትሆን ከቀረህ በኋላ የተሰጠውን ብይን ብትቃወም የሚሰማህ የለም። በኬንያ ምርጫዎች ሊካሄዱ ከአንድ ወር ያነሰ ጊዜ መኖሩ ሲታወቅ በወቅቱ ፕሬዚደንትና በዋና ተቀናቃኛቸው በራይላ ኦዲንጋ መካከል የሚካሄደው ፉክክር ተቀራራቢ እንደሚሆን ነው የፖለቲካ ታዛቢዎች የሚተነብዩት። እንደ አውሮፓውያን ዘመን አቆጣጠር የ2013ቱን ምርጫ በተመለከተ ተቃዋሚዎች ያቀረቡት ክስ ማስረጃ ይጎድለዋል ሲል ጠቅላይ ፍርድ ቤቱ ውድቅ አድርጎ ኡሁሩ ኬንያታ ፕሬዝደንታዊ ምርጫውን አሸንፈዋል ማለቱ ይታወቃል።